ትንቢተ ሕዝቅኤል ምዕራፍ ሰላሳ አምስት የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ፊትህን ወደ ሴይር ተራራ አድርግ፣ ትንቢትም ተናገርበት። እንዲህም በለው ጌታ እግዚአብሔር እንዲህ ይላል፣ የሴይር ተራራ ሆይ እነሆ በአንተ ላይ ነኝ፣ እጄንም ዘረጋብሃለሁ፣ ባድማና ወድማም አድርግሃለሁ። ከተሞችህንም አፈራርሳቸዋለሁ፣ አንተም ባድማ ትሆናለህ። እኔም እግዚአብሔር እንደሆኑ ታውቃለህ። የዘላለም ጥል ስላለ በመከራቸውም ጊዜ በኋለኛ ይቱ የኃጢአታቸው ቀጠሮ ጊዜ የእስራኤልን ልጆች በሰይፍ እጅ ጥለሃቸዋልና፣ ስለዚህ እኔ ሕያው ነኝና ለደም አሳልፌ እሰጥሃለሁ፣ ደምም ያሳድድሃል፣ ይላል ጌታ እግዚአብሔር። ደምን ስላልጠላህ ደም ያሳድድሃል። የሴይርንም ተራራ ውድማ አድርገዋለሁ። የሚሄደውንና የሚመልሰውንም ከእርሱ አጠፋለሁ። ተራሮቹንም በተገደሉት ሰዎች እሞላለሁ። በኮረብቶችህና በሸለቆችህ በፈሳሾችህም ሁሉ ላይ በሰይፍ የተገደሉት ሁሉ ይወድቃሉ። ለዘላለምም ባድማ አድርግሃለሁ፣ ከተሞችህም ሰው የማይኖርባቸው ይሆናሉ። እኔም እግዚአብሔር እንደ ሆንሁ ታውቃላችሁ። እግዚአብሔርም በዚያ ሳለ አንተ እነዚህ ሁለቱ ሕዝቦች እነዚህም ሁለቱ አገሮች ለእኔ ይሆናሉ እኛም እንወርሳቸዋለን ብለሃልና፣ ስለዚህ እኔ ሕያው ነኝና እንደ ቊጣህ መጠን እነርሱንም ጠልተህ እንዳደረግኸው እንደ ቅንዓትህ መጠን እኔ እሠራለሁ ይላል ጌታ እግዚአብሔር። በፈረድሁብህ ጊዜ በእነርሱ ዘንድ የታወቅህ እሆናለሁ። አንተም ፈርሰዋል መብልም ሆነው ለእኛ ተሰጥተዋል ብለህ በእስራኤል ተራሮች ላይ የተናገርኸውን ስድብ ሁሉ እኔ እግዚአብሔር እንደ ሰማሁት ታውቃለህ። በአፋችሁም ተመካችሁብኝ ቃላችሁንም አበዛችሁብኝ እኔ ሰምቼዋለሁ። ጌታ እግዚአብሔርም እንዲህ ይላል፣ ምድር ሁሉ ደስ ሲላት አንተን ባድማ አደርግሃለሁ። የእስራኤል ቤት ርስት ባድማ ስለ ሆነ በላዩ ደስ እንዳለህ እንዲሁ አደርግብሃለሁ። የሴይር ተራራ ሆይ አንተና ኤዶምያስ ሁሉ ሁለንተናውም ባድማ ትሆናላችሁ። እኔም እግዚአብሔር እንደ ሆንሁ ያውቃሉ።